የኬንያ አስመራጭ ኮሚሽን በትናንቱ ዕለት ከፕሬዝደንታዊ እጩዎች ጋር በተናጠል ተገናኝቶ ውይይት አካሂዷል። የዚህ ውይይት ዓላማ ምን ነበር? ምን አይነት ውጤትስ አስገኝቷል? የውይይቱ ዓላማ በጎርጎሳውያን አቆጣጠር ጥቅምት ሀያ ስድስት የሚደረገው ምርጫ በገዢው ፓርቲና በተቃዋሚዎች መካከል ያሉ ልዩነቶችን ለማጥበብ ኮሚሽኑ የጠራው ስብሰባ ነበረ። ባለፈው የመጀመሪያ ስብሰባ ሙከራ ተደርጎ እሱ በተቃዋሚዎች ረግጠው ስለወጡ ሳይሳካ ቀርቶ አሁን ሁለተኛ ሙከራ ነበር ትናንት የተደረገው። ትናንት ግን የተቃዋሚው ፓርቲ ተወካይ ራይላ ኦዲንጋ ሲገኙ፣ የገዙ ፓርቲ እጩ ተወዳዳሪ ፕሬዚደንቱ አልተገኙም። ምክትል ፕሬዚዳንቱ ዊሊያም ሩቶ ነው የላኩት። በትናንት ግን ውይይቱ ተካሂዶ ፍሬያማ የሆነ ውጤት እንደተመዘገበ ነው ኮሚሽነሩ በኋላ የገለጹት። ያም ሆኖ ራይላ ኦዲንጋ ምንም አይነት ፍሬያማ ንግግር አለመሆኑን፣ ምንም አይነት ስምምነት አለመደረሱን ምንም መቋጫ ያገኘ ጉዳይ እንደሌለ ነው። ዛሬ ክሳት በኋላ በሰጡ መግለጫ የገለጹት ራይላ ኦዲንጋ። በተጨባጭ ያቀረቧቸው ጥያቄዎች የትኞቹ ናቸው? ቀደም ሲል እንግዲህ በዋና ዋና ቅድመ ሁኔታዎች ተብለው የሚታወቁት ዱባይ ያለው የምርጫ ድምፅ መስጫ ወረቀቶችን የሚያክመው ድርጅት እንዲቀየር፣ የምርጫ ቴክኖሎጂ ቁሳቁሶችን የሚያቀርበው የፈረንሳዩ ኩባንያ እንዲቀየር፣ የምርጫ ኮሚሽኑ ስራ አስኪያጅ እና ሌሎች ወደ አስር የሚሆኑ ኃላፊዎች ከኃላፊነታቸው እንዲነሱና የምርጫ አስፈጻሚዎች ተቀይረው እንደገና ሌላ አዳዲስ የምርጫ አስፈጻሚዎች እንዲቀጠሩ የሚሉ ነበሩ። እነዚህ አሁንም ቢሆን ስምምነት አልተደረሰባቸውም። ምክንያቱም የዱባዩ አታሚ ድርጅትም ሆነ የፈረንሳዩ ቴክኖሎጂ ቁሳቁስ አቅራቢ ድርጅት ከምርጫ ኮሚሽኑ ጋር ያለውን ውል እንደገና አድሷል። ውሉ በታደሰበት ሁኔታ እንደገና እነዚህ ድርጅቶች ተቀየረው ሌሎች ይቀጠራሉ ተብሎ የሚጠበቅ አይደለም እና እነዚህ እነዚህ ዋና ቅድማ ሁኔታዎች እንዳልተሟሉላቸው እና እነዚህ ቅድማ ሁኔታዎች ደግሞ ካልተሟሉ ወደ ምርጫ እንደማይገቡ ነው ራይላው ድማ ይገልጹ ያሉት። በተጨማሪ ከእነዚህ ቅድማ ሁኔታዎች በተጨማሪ አሁን አዲስ የመጣው ለምርጫ ህጉ ማሻሻያ በገዢ ፓርቲ የቀረበው ረቂቅ እሱ ካልተነሳ አሁንም ለምርጫ እንወዳደር የሚል አቋም ይዘዋል። የገዥው ፓርቲ ከትናንቱ ውይይት በኋላ የሰጠው መግለጫ ነበር። ምክትል ፕሬዚዳንቱ ላይ አምርቶ በኋላ በሰጡት መግለጫ ኮሚሽኑ ወሰዳቸው እርምጃዎች ባስቀመጣቸው መርሃ ግብርና አጠቃላይ ባደረገው ዝግጅት እንደረኩ ምንም አይነት ቅድመ ሁኔታ እንደሌላቸውና በዚሁ ባለው ሁኔታ እንደሚቀጥሉ የገለጹት ኮሚሽኑ ግን በረቂቀት በተመለከተ የመቻ ጎሉ ውይይት የተደረገበት ስለሆነ በፓርላማው ራሱ ኮሚሽኑ ሀሳቡን ወደ ፓርላማ ሄዶ እንዲያቀርብ ጥሪ አድርገዋል። ለነገሩ ፓርላማውም ራሱ ለኮሚሽኑ ሀሳቡን፣ አስተያየቱን እንዲያቀርብ ጥሪ አድርጎ ኮሚሽኑ ምናልባት ነገ ተገኝቶ ለፓርላማው አስተያየቱን ይገልጻል ተብሎ ይጠበቃል። የተቃዋሚው ፕሬዚደንታዊ እጩ ራይላ ኦዲንጋና የገዢው ፓርቲ እጩ ምክትል ዊሊያም ሩቶ ከአስመራጭ ኮሚሽን ጋር ካካሄዱት ውይይት በኋላ በሰጡት መግለጫቸው ሊቀራረቡ የማይችሉ ሀሳቦችና የሰነዘሩት እነዚህ በፕሬዝደንታዊ ምርጫ ላይ እክል ሊደቅኑ ይችላሉ የሚባሉትን ልዩነቶች ለማስወገድ በአስመራጩ ኮሚሽን እና በራሳቸው በተቀናቃኞቹ ፓርቲዎች በኩል ምን አይነት ሙከራ እየተካሄደ ነው? በምርጫ ኮሚሽኑ በኩል እንግዲህ ምርጫውን ለማካሄድ እንዲቻል የተቃዋሚዎቹ ያቀረቡትን ጥያቄዎች ግምት ውስጥ አስገብቼ ማሻሻያዎች እያደረግኩ ነው ብሎ ኮሚሽነሩ ትናንት መግለጫ ሰጥተዋል። ምናልባት የተደረገው ስብሰባ ትናንት ውጤታማ አይደለም የሚል መግለጫ የሰጡት ተቃዋሚዎች ወሰድናቸውን እርምቶች በጽሁፍ በዝርዝር ስላላሳወቅን ነው እና ይህንን በጽሁፍ ይፋ እናደርጋለን ለዙ ብለዋል። ምናልባት ዛሬ ያደርጋሉ ተብሎ ይጠበቃል። በሌላ በኩል ምንም እንኳ ተቃዋሚዎች ስብሰባ ውጤታማ አይደለም ቢሉም ተቃዋሚዎችና ኮሚሽኑ መካከል ግን የጋራ ኮሚቴ ለማቋቋም ችለዋል። የጋራ ኮሚቴው በልዩነቶቻቸው ዙሪያ ምን መሻሻል አለበት የሚለውን የጋራ ኮሚቴው እየሰራ ነው። የአንድ እርምጃ ነው በሁለቱ በኩል እየተደረገ ያለውና፣ በተናጡም ስናየው ደግሞ በሁለቱም የገዢው ፓርቲም ሆነ ተቃዋሚዎች የምርጫ ዘመቻቸውን አቃጥፎ ቀጥለዋል። አልተቋረጠም የምርጫ ዘመቻው። ይህ እንግዲህ ምርጫው ሊካሄድ ይችላል የሚለውን ተስፋ እንዲለመልም የሚያደርግ ነው። አቶ ፍቅረ ማርያም መኮንን ለሰጡን ማብራሪያ ከልብ አመሰግናለሁ።